SBS Radio። ሀገርኛ ሪፖርት ነገ ማክሰኞ ሚያዝያ ሀያ ሰባት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የቀድሞው ንጉሰ ነገስት ግርማዊ ቀዳማዊ ኃይለ ሥላሴ በፋሽስት ጣሊያን ላይ ድልን ተጎናጽበው በድል አድራጊነት አዲስ አበባ የገቡበት ሰባ ዘጠነኛ አመት የድል በዓል ይከበራል። ይህም ሚያዝያ ሰባት ቀን ሺ ዘጠኝ መቶ ሰላሳ ሶስት አመተ ምረት ኢትዮጵያ ከአምስት አመታት የአርበኞች ተጋ የአርበኞች ተጋድሎ በኋላ ድልን መቀዳጀቷን የሚያስታውስ ነው። ንጉሠ ነገስቱ ሚያዝያ ሀያ ሰባት ቀን ሺ ዘጠኝ መቶ ሀያ ስምንት አመተ ምረት ከሀገር ተሰደው ፋሽስት ጣሊያን በግራዚ አገዛዝ ኢትዮጵያን ለአምስት አመታት ገዝቶ በተመሳሳይ ቀን ከአምስት አመታት በኋላ ሚያዝያ ሀያ ሰባት ቀን ሺ ዘጠኝ መቶ ሰላሳ ሶስት ዓመተ ምህረት ተመልሰው አዲስ አበባ ገብተዋል ያለፈው ወታደራዊ መንግስት ይህን ቀን ወደ ግንቦት ወደ መጋቢት ሀያ ስምንት ቀን አዛውሮት እንደነበር የሚታወስ ነው በኋላ በህወሓት የሚመራው የኢህአዴግ መንግስት ይህን ቀን በአርበኞች ጥያቄ መሰረት ጥንት ወደነበረበት ሚያዝያ ሀያ ሰባት ቀን እንደመለሰው ይታወሳል የኤርትራው ፕሬዚደንት ኢሳያስ አፈወርቂ የውጭ ጉዳይ ሚኒስትራቸውን ኦስማን ሳሌህን አማካሪያቸውን አቶ የማነ ገብረአብን እና ሌሎች ከፍተኛ ባለስልጣኖቻቸውን አስከትለው ትናንት እሁድ ሚያዝያ ሀያ አምስት ቀን ሁለት ሺህ አስራ ሁለት ዓመተ ምሕረት ለሁለት ቀናት ኦፊሴላዊ ጉብኝት አዲስ አበባ ገብተዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል ያደረጉላቸው ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ከፕሬዚደንት ኢሳያስ ጋር በሁለቱ ሀገሮች ግንኙነትና በወቅታዊ የኮሮና ቫይረስ ጉዳይ እንደሚነጋገሩም ገልጸዋል። ትናንት ከሰዓት በኋላ ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ ተገናኝተው መነጋገራቸውን ተገልጸዋል። ዝርዝሩ ግን አልተሰጠም። ፕሬዚደንት ኢሳያስ በጠና ታመዋል፣ ከዚህ ዓለም በሞት ተለይተዋል ተብሎ የተነገረባቸውን ሟርት መሰል የውሸት ወሬ በዚህ ጉብኝታቸው በመታየታቸው አስተባብለውታል ሊባል ይቻላል። ከጠቅላይ ሚኒስትር አብይም ጋር ተቃቅረዋል ተብሎ የተወራው የሐሰት ወሬ ለማስተባበል ይህ ጉብኝት እንደሚረዳቸው ተገምቷል። በሌላም በኩል በሀገራችን በደረሰው የኮሮና ቫይረስ ምክንያት መንግስት ኢኮኖሚውን ለማነቃቃት በሚል ያሳለፋቸው ውሳኔዎች እስከ ሰባ ስምንት ቢሊዮን ብር ገቢ እንደሚያስቀሩበት የገንዘብ ሚኒስቴር አስታውቋል። በዚህ መረጃ መሰረት ከሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት እስከ ሁለት ሺ ሰባት አመተ ምህረት ድረስ በፌዴራል ደረጃ ያሉ ውዝፍ የታክስ እዳዎች በምህረት ተሰርዘዋል። ከሁለት ሺ ስምንት እስከ ሁለት ሺ አስራ አንድ አመተ ምህረት በኦዲት ተረጋግጠው ያልተከፈሉ ዕዳዎች ላይ የተጣሉ የወለድና የመቀጫ ክፍያዎች እንዲቀሩ ተወስኗል። የክራይ ገቢ ግብርም እስከ ሀምሳ በመቶ ተቀንሷል። በየወሩ የሚሰበሰበው ተጨማሪ ሴት ታክስና የተርን ኦቨር ታክስም እስከ መጪው ሰኔ ወር በየኩባንያዎቹ እጅ እንዲቆይላቸውም ተደርጓል። ለብሔራዊ የድጋፍ አስተባባሪ ኮሚቴ ከኮረና ቫይረስ ጋር በተያያዘ በፈቃዳቸው ለለገሱ ድርጅቶችም ከአዋጡት ገንዘብ ላይ እስከ ሀያ በመቶ ተቀናሽ ተደርጎ በውጭ መልክ እንዲያዝላቸውም ተደርጓል በማለት የሚኒስቴር መስሪያ ቤቱ ገልጿል። ይህ አይነቱ የግብር ምሕረትና ማስተካከያ በቀድሞ መንግስት የማይታሰብ መሆኑ መሆኑን ብዙዎች ይናገራሉ ተቀናሽ ብሩም ሰባ ስምንት ቢሊዮን ብር እንደሚደርስ ተነግሯል። ዓለምን እያንቀጠቀጠ ያለው የኮሮና ቫይረስ ከኢትዮጵያ መግባቱ ከተገለጸ ስልሳ ቀናት ሁለት ወራት ሊሞላው የቀሩት ሰባት ቀናት ብቻ ሲሆኑ በእነዚህ ሀምሳ ሶስት ቀናት ውስጥ በወረርሽኙ የተያዙት አንድ መቶ ሰላሳ አምስት ሰዎች መሆናቸውን የጤና ሚኒስቴር ትናንት ውድ ባወጣው መግለጫ አስታውቋል። እነዚህም ምርመራ ከተደረገላቸው ሀያ ሁለት ሺህ ሶስት መቶ ሰዎች መካከል መውሉ ነው። ቫይረሱ እንዳለባቸው ከተረጋገጠባቸው አንድ መቶ ሰላሳ አምስት ሰዎች መካከል አርባ ሁለቱ በለይቶ ማቆያ ውስጥ ያልነበሩ መሆናቸውንም የሚኒስቴር መስሪያ ቤቱ አስታውቋል። እስካሁን ሰባ አምስት ታማሚዎች ማገገማቸውን፣ ሀምሳ አምስት ደግሞ ሕክምና እየተከታተሉ እየተከታተሉ ስለመሆናቸው ሶስት በቫይረሱ ሳቢያ ህይወታቸው ማለፉን እና ሁለት ጃፓናውያን ወደ ሀገራቸው መመለሳቸው የሚኒስቴር መስሪያ ቤቱ ጨምሮ ገልጸዋል። በተከታታይ በደረሰው የበረሃ አንበጣ ጥቃት በቀጣይ አመት የግብርና ምርት ስምንት በመቶ ሊቀንስ እንደሚችል የግብርና ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱ በሰጠው መግለጫ እስካሁንም የአንበጣ መንጋ ከሶስት ነጥብ አምስት ሚሊዮን ኩንታል በላይ የሚገመት የግብርና ምርት አውድሟል። የአንበጣ መንጋው በዚህ ዓመት በስድስት የሀገሪቱ ክልሎች እና የከተማ አስተዳደሮች ስር በሚገኙ አንድ መቶ ሰባ ወረዳዎች ላይ ተከስቶ ከአንድ መቶ ዘጠና ስምንት ሺህ ሄክታር መሬት ላይ የተዘራ የገብስ፣ በቆሎ እና ስንዴ ምርት ማውደሙን የግብርና ሚኒስቴር በዚህ መግለጫ አስታውቋል። በዚህ ጥቃት የበረሃ አንበጣው አንድ ሚሊዮን ህዝብን ለምግብ እጥረት ሊያጋልጥ እንደሚችል የሚኒስቴር መስሪያ ቤቱ ገልጿል አያይዞም በአፋር በአማራ ትግራይ ደቡብ ሱማሌ ኦሮሚያ እና ድሬዳዋ አካባቢ ከመጋቢት እስከ ግንቦት ባሉት ሶስት ወራት ውስጥ በሚደርሰው የበልግ አዝመራ በብርሃን በጣው ሊወድሙ ይችላሉ የሚል ስጋት እንዳለው የግብርና ሚኒስቴር ጨምሮ አስታውቋል ምንም እንኳ ከአየር በረራ ጀምሮ የሀገሪቱ መግቢያ በሮች ዝግ ቢሆኑም ወደ ዘጠኝ ሺህ የሚጠጉ ከውጭ ሀገር ተመላሾች በለይቶ ማቆያ ስፍራዎች ማለትም በኳራንቲን መጠለያ ውስጥ እንደሚገኙ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያስረዳል። በየጊዜውም ከውጭ የሚገቡት ሰዎች ቁጥር እየጨመረ እንደሚሄድ የተገኘው መረጃ ጨምሮ ያስረዳል። እንደ አውሮፓ አቆጣጠር የሀያ ሀያ የዓለም የፕሬስ ነጻነት ዝርዝር መግለጫ እንደሚያሳየው ኢትዮጵያ ከነበረችበት ዝቅተኛ ደረጃ ራሷን በአስራ አንድ ደረጃዎች ከፍ ማድረጓን የድንበር የለሹ ድርጅት ሪፖርተርስ ዊዝ አውት ቦርደር ባወጣው መግለጫ አስታወቀ። ይህ መቀመጫውን ፓሪስ ያደረገው መንግስታዊ ያልሆነ ዓለም አቀፍ ድርጅት እንዳስታወቀው ይህ የሰንጠረዥ ደረጃ የሚሰጠው ሀገራት ለፕሬስ ነጻነት እና ለጋዜጠኞች የሚያደርጉትን ጥበቃ ከግምት በማስገባት መሆኑን አስታውቋል። ሀገራችን ኢትዮጵያ ባለፈው ሀያ አስራ ዘጠኝ በዓለም ደረጃ አንድ መቶ አስረኛ ስትሆን በአሁኑ ጊዜ ወደ ዘጠና ዘጠነኛነት አሻሽላለች ማለት ነው። በነጥብ ደረጃ ባለፈው የአውሮፓውያን ዓመት ሰላሳ አምስት ነጥብ አንድ አንድ ስታስመዘግብ በዘንድሮ ሰላሳ ሁለት ነጥብ ስምንት ሁለት ታስመዝግባለች በማለት ድንበር የለሹ ድርጅት አስታውቋል። የነዳጅ እጥረት እንዳይከሰት በሚል የኢትዮጵያ የነዳጅ አቅራቢ ድርጅት ከአቡ ዳቢ ብሔራዊ የነዳጅ አቅራቢ ድርጅት ጋር ለችግር ጊዜ የሚሆን ተቀማጭ ቤንዚን ወደ ሀገር ውስጥ ለማስገባት ከሁለት ሳምንታት በፊት ስምምነት መፈረሙን የደረሰን ዜና ያመለከተ የኢትዮጵያ ነዳጅ አቅራቢው ድርጅት የተባበሩት አረብ ድርጅት ኤሚሬትስ ከሚገኘው ኩባንያ ጋር ባደረገው ውለታ መሰረት ከግንቦት ወር ጀምሮ ቤንዚኑ በእለቱ የዓለም ዋጋ መሰረት ወደ ሀገር ቤት መግባት ይጀምራል ተብሏል። ውለታው የተፈረመ እለትና ትእዛዝ የተሰጠበት ቀን የአንድ በርሜል ድፍድፍ ነዳጅ ዋጋ ሀያ ዶላር ከስልሳ ስምንት ሳንቲም እንደነበር ተገልጾ፣ ነገር ግን ክፍያው የሚፈጸመው ጭነቱ በተከናወነ እለት በሚኖረው ዋጋ መሆኑን የኢትዮጵያ ነዳጅ አቅራቢ ድርጅት ገልጿል። በሁለታው መሰረት ጭነቱ ከመካሄዱ በፊት የኢትዮጵያ ሁለታው በተፈረመ እለት በነበረው የሀያ ነጥብ ስልሳ ስምንት ሳንቲም ዶላር ስሌት ሰባት ሚሊዮን ዶላር እንደከፈለች ተገልጸዋል። በኢትዮጵያ የታወጀውን የአስቸኳይ ጊዜዎች ተከትሎ በቁጥር ሁለት ስር የተካተቱ የግል ተሽከርካሪዎች በሙሉ ቁጥር እና በጎደሎ ቁጥር ተከፋፍለው በፈረቃ እንዲሰሩ ከተደረገ በኋላ ለሕክምና ባለሙያዎች ብቻ የይለፍ ደብዳቤ መሰጠቱን ከትራንስፖርት ሚኒስቴር የተገኘው ዜና ያመለክታል። ለሕክምና ባለሙያዎች የይለፍ ፈቃድ የተሰጠው ሕክምና ባለሙያዎች እንደ ቀድሞው ስድስቱንም ቀናት የግል ተሽከርካሪያቸውን እንዲጠቀሙ ነው ተብሏል። የቀድሞው የኢንሳ ዋና ዳይሬክተር የነበሩት ሜጀር ጄኔራል ተክለ ብርሃን ወልድ አረጋይ በትግራይ ቴሌቪዥን ያቀረቡት ሀሳብ የህዝባዊ ወያኔ ሀርነት ትግራይ ህወሀት የስራ አስፈጻሚና ቃል አቀባይ አቶ ጌታቸው ረዳ ጄኔራሉ ያራመዱት አስተያየት የግለሰቡ አቋም እንጂ የፓርቲው አለመሆኑን ገልጸዋል ማንም ግለሰብ ተነስቶ በዘባረገ ቁጥር ህወሀት ምላሽ መስጠት የለበትም ግለሰቡ የፈለጉትን ብለዋል ያ የግለሰቡ አቋም ነው ፓርቲውን አይወክልም በዚያም ላይ ሜጀር ጀነራል ተክለ ብርሃን ከህወሀት ጋር የሚያገናኛቸው ምንም ነገር እንደሌለና የፓርቲውም አባል አለመሆናቸውን አቶ ጌታቸው ጨምረው ገልጸዋል። ሜጀር ጀነራል ተክለ ብርሃን በዚያ ቃለ ምልልሳቸው አማርኛን ለመልመድ ያጠፉት ጊዜ እንደሚቆጫቸው፣ ትግራይ ራሷን የቻለች ሀገር እንድትሆነ ወደ በረሃ መግባታቸውንና መታገላቸውን፣ የአድዋ ድል ታሪክ የአጼ ምኒልክ ተብሎ መጠለፉን፣ የአጼ ዮሐንስ ታሪክ ተገቢ ስፍራ እንዳልተሰጠውና መገንጠል የሚለው ቃል የሸዋ ጨፍላቂ አህዳውያን አስተሳሰብ መሆኑን በአጽንዖት ተናግረዋል። ይበልጥ ደግሞ የትግራይን ሪፐብሊክ ለመመስረት የተሳፈሩበት ባቡር ሐዲድ ስቶ የለመለመ ሜዳ አማሏቸው ኢትዮጵያን ነጻ ማውጣቱ ላይ መድረሳቸው እጅግ እንደሚያንገበግባቸው ጨምረው ገልጸዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ